The Voice of America ከሁለት ሺህ በላይ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ዴምህት ሰራዊት አባላት በቅርቡ ወደ አገር እንደሚመለሱ የንቅናቄው ሊቀመንበር አቶ መኮንን ተስፋ ያስታውቀዋል። የንቅናቄው መሪዎች ዛሬ መቀለ ከተማ ሲገቡ አቀባበል ተደርጎላቸዋል። አጭር የዜና ዘገባ አለን። ደምህት ዴሞክራሲና ፍትህ ለማስፈን በማለት በትጥቅ ትግል ነው የቆየው። በኢትዮጵያ መጣ በተባለው ለውጥ መሰረት የፖለቲካ ፓርቲዎች ወደ አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ በቀረበው ጥሪ መሰረት የፓርቲው አመራሮች ባለፈው ሳምንት ወደ አገር ውስጥ ገብቷል። በዛሬው ውለትም ወደ መቀለ ከተማ ሲገቡ አመራሮቹ በክልሉ ከፍተኛ የመንግስት ስራ ኃላፊዎች አቀባበል ተደርጎላቸዋል። የደምህት ሊቀመንበር አቶ መኮንን ተስፋይ ፓርቲያቸው የትጥቅ ትግል አቆሞ ወደ ሰላማዊ ትግል እየገባ መሆኑን ገልጿል። ምጻና ነው። ለውጥ ለማምጣት ስንል ነው ስንታገል የቆየ ነው። ለዲሞክራሲና ለፍትህ ስንል በትጥቅ ትግል ቆይተናል። በአሁኑ ጊዜ እየመጣ ያለው ለውጥ ተመልክተን ለውጡም ደግፈን ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መጥተናል። ሲታገሉ የቆዩ ከ2000 በላይ አባሎቻችንም አሉ። በተለያዩ ክፍሎች ተደራጅተው እየታገሉ የቆዩም በቅርቡ ወደ ሀገር ውስጥ ይገባሉ ነው ያሉት። በቅርብ ጊዜ የሚገቡ የደምህት ሰራዊት ወደ ህዝቡ ሲቀላቀሉ የሚቋቋምበት ሁኔታ ለማመቻ ቸት ከመንግስት ጋር ተወያይተናል ሲሉም አቶ መኮንን ተናግረዋል። በቀጣይ የትግል ሂደታቸው ተጠይቀው ሊቀመንበሩ ፓርቲያቸው መክረበት ለህዝብ እንደሚያሳውቅም ገልጸዋል። ለደምህት አመራር በተደረገው አቀባበል የተገኙ የትግራይ ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርሃም የክልሉ መንግስት አስቀድሞ የደምህት አባላትና አመራሮች ወደ አገር ውስጥ እንዲገቡ ጥሪ አቅርበዋል። አሁን ደግሞ በመምጣታቸው ደስ ብሎናል ብለዋል። ጥሪው መሰረት በማድረግ የደምህት አመራሮች መጥቷል። አባላቶቻቸው ደግሞ በቅርብ ጊዜ ይገባሉ። እነዚህ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ እስከሚታገሉ ድረስ ህወሓትም የያዘው አላማ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ በመሆኑ አብረን ለመታገል ዝግጁ ነን። መልካም የትግል ጊዜም እንዲሆኑላችሁ እመኛለሁ ነው ያሉት። ከ17 አመታት በፊት ነው የተመሰረተው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት ለአሜሪካ ድምጽ ራዲዮ ሙልጌታ ጽቡሃ መቀለም